ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ያለውን ግጭት አስመልክቶ በፓርላማ ማብራሪያ እንዲሰጡ የሚጠይቅ ደብዳቤ ለሕዝብ ተወካዮች ምክር ቤት አፈ ጉባኤ ማቅረቡን ኢዜማ አስታወቀ። የቀረበው ጥያቄ የመፍትሄ ሀሳብ አመላካች እንደሆነም የፓርቲው ሊቀመንበር ተናግረዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ጽሕፈት ቤት ኃላፊ አቶ ሰመረ ሰሶ የተጠቀሰው ደብዳቤ ለምክር ቤቱ መድረሱን ገልጸው በደብዳቤው ሊካተቱ ይገባቸዋል የተባሉ ነጥቦች ተጠቅሰው ለፓርቲው እንደተመለሰ እና የአተሟልቶ ሲመጣም ለምክር ቤቱ አፈ ጉባኤ እንደሚቀርብ ገልጸዋል። መለስካቸው አመሃ ዝርዝር አለው። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማን ወክለው ወደ ህዝብ ተወካዮች ምክር ቤት የገቡት አራቱ አባላት ለአፈጉባኤው በጻፉት ደብዳቤ በሰሜኑ የሀገራችን ክፍል እየተካሄደ ያለውን ጦርነት የፌዴሪ መንግሥት በምን ያህል ጊዜ አጠናቆ በአካባቢው የሚኖሩ ዜጎች ወደ መደበኛ ሕይወታቸው እንዲመለሱ ለማድረግ እየሠራ እንደሆነ፣ ይህንን ለማሳካት በአጠቃላይ ከህብረተሰቡ ወይም ከኢትዮጵያ ሕዝብ እንዲሁም ከተፎካካሪ ፓርቲዎች ምን እንደሚጠበቅና በመሳሰሉ ጥያቄዎች ላይ ጠቅላይ ሚኒስትር አብይ አህመድ በምክር ቤቱ ማብራሪያ እንዲሰጡ ጠይቀዋል። የኢዜማ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ጥያቄ ብቻ መጠየቅ ሳይሆን፣ ደብዳቤው ሌላም የሚያመላክተው ጉዳይ አለ ሲሉ ለአሜሪካ ድምፅ ማብራሪያ ሰጥተዋል። እንግዲህ በአጠቃላይ የእኛ የፓርቲ አባላትም አመራሩም ህዝቡም በአጠቃላይ ይሄ ሁኔታ መቼ ነው የሚያልቀው? ህዝብ መቼ ነው እፎ የሚለው በየትኛውም አካባቢ ያለው ህዝብ ማለት ያለምንም ልዩነት እና ሁልጊዜ በዚህ ሁኔታ ልንቆይ አንችልም። በመንግስት በመንግስት የተያያዘ የተያዘ አቅጣጫ ምን እንደሆነ በግልጽ አልተቀመጠም። እዛም ላይ እንደተጠቀሰው የፓርቲዎችና የሌሎች በአካላትም ድርሻ ይህንን በጊዜ ለማጠናቀቅ ግልጽ አይደለም እና ይህን ሁሉ እንዲያብራሩልን የሚጠይቅ ነው። ስለዚህ ዝም ብሎ ጥያቄው መወርወር ብቻ ሳይሆን የመፍትሄው አካል ሆነ የመስራትም ያመለክታል። እዛ ላይ ግን እናንተ በዚህ ረገድ በግርግፉም ቢሆን የምታስቡት ነገር አለ እንደ እንደ ፓርቲ በተደጋጋሚ እንደገለጽ ነው የዜጎች በጣም ትንሹ ጥያቄ በሰላም ወጥቶ መግባትና በሀገራቸው ላይ የሚፈልጉትን እያመለኩ ልጆቻቸውን እያሳደጉ በሰላም መኖር ነው። ይሄ በጠቀስናቸው አካባቢዎች እየሆን አይደለም። እየሆን አይደለም ብቻ ሳይሆን ባልገባን ሁኔታ እየተባባሰ ነው የሄደው እና እዚህ ላይ እንግዲህ ሁለት አይነት ነው ያለው። አንዳንድ ቦታ ምንም ያልተፈጠረ እስኪመስል ድረስ መዘናጋት አለ። በዛ በኩል ደግሞ የምናየው በጣም በርካታ ሰው የሚፈናቀልበት ህጻናት፣ እናቶች፣ አረጋውያን መከራ የሚያዩበትን ሁኔታ እያየ ነው። ስለዚህ በመንግስት በዋናነት የተያዘው አቅጣጫ እና ያንን ተከትሎ ደግሞ የእያንዳንዱ ድርሻ ምንድን ነው ይሄ ግልጽ ይደረግና በአጭር ጊዜ የሚጠናቀቅበት ሁኔታ መመቻቸት አለበት ነው። አራቱ የህዝብ ተወካዮች ምክር ቤት አባላት ጥቅምት አስራ ሁለት ቀን ሁለት ሺህ አስራ አራት ዓመተ ምህረት ለኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት አፈጉባኤ የጻፉት ደብዳቤ የምክር ቤቱን አሰራር እና የአባላት ሥነ ምግባር ደንብ ቁጥር ስድስት ሕዝባር ሁለት ሺ ስምንት አንቀጽ ዘጠና ሁለት መሠረት የቀረበ መሆኑን ይናገራል። የዚሁ ደንብ አንቀጽ ዘጠና ሰባት ደግሞ የምክር ቤቱ አባላት ለሕዝብ ጠቀሜታ ያለው ጥያቄ ካላቸው በአፈ ጉባኤው ፈቃድ ከአስር ቀን ባነሰ የማስታወቂያ ጊዜ ጥያቄያቸው ለምክር ቤት እንደሚቀርብ ይደነግጋል ሲል የኢዜማ ደብዳቤ ያስረዳል። በኢትዮጵያ የህዝብ ተወካዮች ምክር ቤት አፈ ጉባኤ ጽፈት ቤት ኃላፊ አቶ ሰመረ ሰሶ ለአሜሪካ ድምፅ እንዳብራሩት የተጠቀሰው የምክር ቤቱ አባላት ደብዳቤ እንደደረሳቸው አረጋግጠዋል። ይሁንና በደብዳቤው ሊካተቱ ይገባቸው የነበሩ ነጥቦች እንዳሉ ለፓርቲው ሊቀመንበር ለአቶ የሸዋስ አሰፋ እንዳስታወቋቸውና የጎደለው ተሟልቶ ሲመለስ ለአፈ ጉባኤው እንደሚቀርብ ተናግረዋል። በምክር ቤቱ አባላት የአስፈጻሚው አካል ቁንጮ ጠቅላይ ሚኒስትሩ በአገራዊ ጉዳይ ላይ ለምክር ቤቱ ማብራሪያ እንዲሰጡ ሲጠሩ በኢትዮጵያ ይህ የመጀመሪያው ተሞክሮ ሳይሆን አይቀርም ይባላል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ